የተለያዩ የማህበረሰብ መገናኛ ብዙሃን ሶሻል ሚዲያን በመጠቀም ከዓለም ዙሪያ ታዳጊ ወጣቶችን አይነተኛ መመልመያ መሳሪያው ያደረገውን ዓለም አቀፍ አሸባሪ ኃይል አይሰስን አጥፊ ጽንፈኛ ፕሮፓጋንዳ ለማምከን እነዚሁ የመገናኛ ዘዴዎችን ጭምር ለጥቅም መዋል አዲሱ የፍልሚያ ጎራ ከሆነ ውሎ አደረ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ዓለም አቀፍ ሽብርተኝነትን ለመዋጋት ተግባር ላይ ያዋለው ይህ አዲስ ውጥን በአሁኑ ሰዓት በኒውዮርክ በመካሄድ ላይ ካለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ትይዩ በሚደረጉ የተናጠል ውይይቶች ልዩ ትኩረት ተሰጥቶታል። ለመሆኑ እነዚህ ጥረቶች የሚፈለገውን ተጨባጭ ውጤት ለማምጣት የቱን ያህል የተሳካላቸው ናቸው በምንስ ይመዘናሉ? የአሜሪካ ድምጿ ፓም ዶንኪንስ ጉዳዩ ከሚመለከታቸው አንድ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን ጋር በርዕሱ ዙሪያ ያደረገችውን ሰፋ ያለ ቃለ ምልልስ ጨምቆ አሉላ ከበደ ተከታዩን ዘገባ ያቀርባል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የህዝብ ጉዳዮች ረዳት ሚኒስትር ሪቻርድ ስቲግል ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ እንደገለጡት እርሳቸው ግጭት ቀስቃሽ ያሉት ጽንፈኝነት በአመዛኙ ዓለም አቀፋዊ ይዘት እየተላበሰ የመጣ እንደመሆኑ ሁሉን አቀፍ ምላሽ የሚሻ አሳሳቢ ችግር ነው ብለውታል። እነኚህ ከኒውዮርኩ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ትይዩ በዓለም አቀፍ የፀረ ሽብር ዘመቻ ጥረቶች ዙሪያ እየተደረጉ ያሉት የተናጥል ውይይቶች ፕሬዚዳንት ኦባማ ባለፈው ዓመት በዋይት ሀውስ ያካሄዱት ጉባኤ ተከታይ መሆኑን ረዳት ሚኒስትር ስቲግል አስረድተዋል። ዓላማውም የዓለም መሪዎች እንደ ችግሩ ዘርፈ ብዙነት ሁሉ ለምላሹ የሚነደፉት ጸረ ሽብር ፕሮግራሞችም በአንጻሩ ያንኑ ያህል የተለያዩ ስልቶችን ተግባራዊነት የግድ የሚሉ መሆናቸውን so there's a, a kind of more kinetic aspect to it which is focusing on anti-isil and then there's a larger broader effort which we call cde በአብላጫው በአይሲል ላይ ያተኮረ እንቅስቃሴ አንዱ ሲሆን ሌላው ደግሞ ሲቪል ማህበረሰቦችን የመገናኛ ብዙሀንና ትምህርትን ጨምሮ ዘርፈ ብዙ አቀራረቦችን ያካተተ ግጭት ቀስቃሽ እንፈኝነትን መዋጋት የሚያስችል ጥረት ነው ነው ያሉት ረዳት የውጭ ጉዳይ ሚኒስትሩ በአይሲል ላይ ያተ ደግሞ ሲቪል ማህበረሰቦችን የመገናኛ ብዙሀንና ትምህርትን ጨምሮ ዘርፈ ብዙ አቀራረቦችን ያካተተ ግጭት ቀስቃሽ እንፈኝነትን መዋጋት የሚያስችል የሚያስችል ጥረት ነው ያሉት ረዳት የውጭ ጉዳይ ሚኒስትሩ የእስላማዊው ጽንፈኛ ቡድን አይሲል ዓለም አቀፋዊ ክስተትነት አንዱ ጥረታቸው ልዩ ትኩረት እንዲሻ ያደረገው መሆኑን ያመለከቱት የዩናይትድ ስቴትሱ ረዳት የውጭ ጉዳይ ሚኒስትር አይሲል እየተስፋፋና ተጽዕኖ እየገነነ ከመጣባቸው አገሮች ጋር የሚደረጉ ንግግሮችን አስፈላጊነት አጽንዖት ሰጥተው ተናግረዋል። እናም ሁኔታዎቹ ለሚጠይቁት የተለየ ስራ መዘጋጀት ይሻልባይ ናቸው። የጸረ ሽብር ጥረቶቹ ከመንግሥታዊው የልውውጥ ፕሮግራሞች ለአሸባሪው ቡድን ሲዋጉ ቆይተው ትተውት የተመለሱትና ማህበረሰቡን መልሰው የሚቀላቀሉበትን አያያዝ እስከሚመለከቱት ድረስ ይዘልቃሉ። በጸረ ሽብር ዘመቻው የትኞቹ የማህበራዊ መገናኛ ብዙሃን የተሻሉ ውጤቶችን ማሳየታቸውን የሚያመላክቱ የቅድሚያ ውጤቶች እያዩ ነው? ውጤቱስ በምን ወይም እንዴት ይመዘናል? በሚል ለቀረቡላቸው ጥያቄዎች ሚስተር ስቲግል ሲመልሱ በቅድሚያ ሰዎች እንዴት ጽንፈኛ አስተሳሰቦችን ይቀበላሉ የእምነታቸው አካልስ ያደርጋሉ የሚለውን አስመልክቶ የተሳሳተ ግንዛቤ አለ ባይ ናቸው። አንድ ብቻ መንገድ የለም። አይ ስል ወጣቶችን የሚወስድባቸው መንገዶች አስመልክቶ የዋሽንግተን ፖስት እና የኒውዮርክ ታይምስ ይዘዋቸው የወጧቸውን ዘገባዎች እንኳን ብንመለከት በጅምላ የሚሰሩ የማህበረሰብ መገናኛዎች አይደሉም። ዋናዎቹ መንገዶች ይልቁንም በቀጥታ የሚደረጉ ግንኙነቶች፣ በዚያ አንድ ሰው ላይ የተነጣጠሩ መልእክቶች፣ የስልክ ግንኙነቶችና የተለየ በተለየ ስሌት የተጻፉ ኢሜሎችና የማህበራዊ የመገናኛ ብዙሃንን የተጠቀሙ ዘዴዎች ናቸው። የአይሲልን የዩቱብ ቪዲዮዎች በመመልከት ብቻ ጽንፈኝነትን የሚላበስና የራሱ የሚያደርግ ሰው የለም። መንግስታቸው በአይሲል ላይ ብቻ ሳይሆን እንደ ቦኮ ሐራም እና አልሻባብን በመሳሰሉ የአይሲልን የጥፋት ፈለግ በተከተሉ እስላማዊ ጽንፈኛ ቡድኖችም ላይ የተነጣጠረ ዘመቻ የሚያካሂድ መሆኑንና ጥቃቱ በቀጥታ የሚደርስባቸው ሀገሮችም በተለያዩ መንገዶች እንደሚረዱ ማህበራዊ መገናኛ ብዙሃንን በመጠቀም የሚከናወኑ የጸረ ሽብር መልእክቶች በአምስትና በስድስት ቋንቋዎች የሚተላለፉ መሆናቸውን ጭምር የዩናይት ስቴትሱ ረዳት የውጭ ጉዳይ ሚኒስትር ሲግል አስረድተዋል።